Gabina VOA. Let's cross boundaries together. የካቲት ወር የጥቁር ሕዝቦች ታሪካዊ ወር በሚል በዩናይትድ ስቴትስ ይከበራል። ልዩነቶች የሚታሰቡበትና የሚታወሱበት የሚዘከሩበት ነው። የጥቁር ሕዝቦች እኩልነት የነፃነትና የመብት ትግል የሚታወስበትም ወቅት ነው። እለቱን በማሰብ ሄኖክ እንግዳ አለው። በአዲስ አበባ ዩኒቨርሲቲ የታሪክ አስተማሪ ጋር ደውዬ ነበር። ዶክተር እስቅኤል ገቢሳ በእርግጥ አሁን የሚያስተምረው በዩናይትድ ስቴትስ ነው። በታሪክ መለስ ብለን ባደረግነው ውይይት እንግዲህ ልትገምቱት እንደምትችሉት ከአምስት መቶ አመታት በላይ ታሪክን በፍጥነት መዳሰስ ይከብዳል። ግን ዋና ዋና ታሪካዊ ክስተቶች እና ወቅቶችን ተመልክተናል። ባርነት እንግዲህ የሰው ልጅ ከሰራቸው ማህበራዊ ተቋማት ውስጥ ሆነ ብሎ ሰውን ከሰውነት አብጥሎ ወደ ንብረትነት ዝቅ አድርጎ ለመጨኮን የተመሰረተ የማህበራዊ ተቋም ነው። አብዛኛውን ጊዜ ያው በደሉ ነው የሚታወቀው። ይሁን እንጂ ላለንበት ዓለም ደግሞ መሰረትን የጫ የጣለ ነው። ያ መሰረት ቀደም ስል ይሄ ትራያንግለር ባሪያ ጉልበት ላይ የመጣ ትርፍ ነው፣ የካፒታሊዝምንም ማንሰራራት ያነሳው ብሎ ኤሪክ ዊሊየምስ ቀደም ሲል የጻፈው መጽሐፍ አለና በአንድ በኩል የሰውን መብት የሰው ልጅነት እንዲገብ ነው። በሌላ በኩል ደግሞ በምንኖርበት ዘመናዊ ዓለም መሰረት የሆነ ዓለምን ሶስት ክፍለ ዓለማትን ያገናኘ ብዙ የሸቀጥ እና የተክል መለዋወጥን ያመጣ አዲስ አገር በዚህ ቦታ በዚህ ምራ ደግሞ እንዲፈጠር ምክንያት የሆነ በዓለም ታሪክ ውስጥ ሰፊ ቦታ ያለው ተቋም ነው። ዶክተር ሕዝቅኤል እንዲያው በዛን ዘመን ያው የኖሩ ሰዎችም ታሪክ ይወሳል እና ወጣት መሆን በዛን ዘመን አፍሪካ ውስጥ ወጣት መሆን በተለይ በባሪያ ንግድና በባሪያ ፈንገላ በተጠቁ የአፍሪካ አካባቢዎች ወጣት መሆን ምን ይመስል ነበር? እንግዲህ የትኛው አፍሪካ እንደምንለው ነው። አሁን የምንናገረው ምዕራባዊ አፍሪካ ስለነበረ፣ የባሪያ ንግድ ስርዓት ሶስት ደረጃዎች አሉት። ከአፍሪካ ውስጥ መፈንገል አለ፣ እዛ ወደ አሜሪካን ሀገር ማሻገር ማሻገሪያው አለ ከዚህ እዚህ ከደረሰ በኋላ ደግሞ ማላመድ አለ። ሲዝኒንግ ይልታል። ከምዕራብ አፍሪካ ወደ አሜሪካ የሚመጡት አብዛኛዎቹ በባርነት የሚመጡት ወንዶች ናቸው። በእድሜ የጠንዱ ሳይሆኑ በቂ ጉልበት ያላቸው በስራ የሚመቹ ናቸው። ስለዚህ በአፍሪካ ውስጥ በሚኖሩበት ጊዜ የመያዝ የመፈንገል፣ የመሸጥ፣ ነፃነትን የማጣት ነገር ነው የሚታያቸው ከዛ ደግሞ ወደ ወደ አሜሪካ ሲመጡ ይሄ በምድል ፓሴጅ የሚለው በጣም ሽፉ የሆነ ሰው እንደ እቃ ታጉሮ የሚሄድበት ነው። ስለዚህ ብዙ ሰው የሚሞትበት ነው። እዚህም ከደረሱ በኋላ ይሄ ሲዝኒንግ የሚባለው ሞራሉን ሰብሮ ሰራተኛ ብቻ ለማድረግ የሚጠቀሙበት የሚሰብር ነው። ከዛ በኋላ ደግሞ ነጻነት በሌለው ሰው ንብረት ሆነው አገልግሎት ብቻ የሚሰጥ ጉልበቱ ብቻ የሚፈለግ እንዲህ አይነት ብሮ ነው ወጣት መሆን ማለት ለማሰብም የሚከብድ ነው። ቅድም ስንነጋገር ዶክተር እዝቅኤል ከባርነት ነጻ ለመውጣት የተደረጉ ትግሎችን አስመልክቶ ስንነጋገር ከባርነት ነጻ ለመውጣት መንግስቶችና ፖለቲከኞች ብቻ ሳይሆኑ እያንዳንዱ ግለሰብ ለነጻነቱና ለሌላው ነጻነት ያበረከታቸው አስተዋጽኦዎች ወሳኝ ናቸው ስትለይ ነበር አስቀድመ አንዳንድ ቦታ ላይ የባሪያ ጉልበት በጣም ተፈላጊ መሆኑ እያነሰ በመጣበት ጊዜ በራሳቸው ገንዘብ ራሳቸውን ነጻ ያወጡ ብዙ ሰዎች ናቸው። ብዙ ወጣቶች የራሳቸውን ብቻ ሳይሆን ቤተሰቦቻቸውን፣ በተለይ ወደ ቨርጂኒያ ግዛት እንዲህ አይነት ነገር ተፈጽሟል። በዚሁም አይነት ደግሞ በተለይ በወታደርነት ውስጥ ገብተው በመንግስት አገልግሎት ውስጥ ገብተው ከፍተኛ አስተዋጽኦ የሰጡት ብዙ ወጣቶች አሉ። አዎ መንግስት ብቻ ሳይሆን እያንዳንዱ ሰው የራሱን የራሱን ነፃ ለማውጣት የነፃነት ምህዳሩን በአካባቢ ሰፋ ለማድረግ ብዙ ኢኒሽቲቭ ወስደዋል። ብዙ ብዙ ወጣቶች ናቸው። የብዙ ወጣቶች ታሪክ ይታወሳል። አሁን ጊዜ አልፎ እንዲያውም በአክብሮት በአሜሪካ ታሪክ ትልቅ ቦታ የተቀመጡ ወጣቶች አሉ። ፍሬድሪክ ዳግላስን እንመልከት። በባርነት ኖረዋል። ነጻ ለማውጣት ያደረገው ሽሽት ወደ ሰሜን ለመሄድ፣ ከዛም በነጻነትና በክብር ኖረዋል። ታሪክ እንዴት ታስታውሰዋለች ፍሬድሪክ ዳግላስን? እንግዲህ በተለያየ መስክ ቅድም እንዳልኩ ወጣቶች ነጻ ከወጡ በኋላ በተለያየ መስክ የተሰማሩ አሉ። አንዳንዶቹ ያው መሬት ገዝተው ገበሬዎች የሆነው አሉ፣ ወይም ወደ ትምህርት ቤት የገቡና ጸሀፊ የሆኑ አሉ። ይሄኛው ያው ፍሬድሪክ ዳግለስ ሜሪላንድ ቦልቲሞር አካባቢ ነው ጊዜ የኖረው። መጀመሪያ ላይ የመጽሐፍ ቅዱስ ሰባኪ ነው የሆነው። ከዛ በኋላ ይጽፋል በቢክዌክ የሚባሉት ጋራ ተገናኝቶ ህይወቱን ሁሉ በጽሁፉና በትግሉ ውሊየም ጋሪሰን ከተባለው ጋር በአንድ ጊዜ ተገናኝቶ ብዙ የራሱ ነጻ ማውጣት ብቻ ሳይሆን ሌሎችን ነጻ ለማውጣት በተለያየ መንገድ ከፍተኛ አስተዋጽኦ ያደረገ ራሱንም ደግሞ አስም በእውቀት ተገበየ በኋላ ጋዜጣ ምናምን እያወጣ ስለ ስለ ባርነት ባርነት ምን እንደሆነ ንግግር እያደረገ በየቦታ የባሪያ ስርዓት እንዲጠፋ ከፍተኛ አገልግሎት ልክ ነው። እንዲያውም እስከ መጨረሻ ከባርነትም ወጥቶ ፕሬዝዳንት ሊንከንንም እስከ ማማከር የደረሰበት ነው። በነገራችሁ ላይ የምታዳምጡን የጋቢና አድማጮች ፍሬድሪክ ዳግላስን መጽሐፍ ካላነበባቸው አጠር ያለች ነች፣ በጣም በጣም በጣም በጣም ግሩም የሆነች መጽሐፍ ነች። እንድታነቧት ከወዲሁ እኔ ላስታውሳችሁ ዶክተር ዝቅኤል የሙዚቃ እረፍት አሁን እናድርግና ተመልሰን መተን ደግሞ አንድ ሁለት ጥያቄዎችን አነሳለሁኝ በመሀልም አንዳንድ ዘገባዎች አሰናድተናል የምትከታተሉት ጋቢና ቪዮኤ ነው ፍሪዳም ፍሪዳም Before oh, I'll be a slave, I'll be buried in my grave and go home to my Lord and be free.